The Voice of America. በአማራ ክልል መንግስት 1244 የህግ ታራሚዎች በይቅርታ መልቀቁን የክልሉ ጠቅላይ አቃቤ ሕግ መስሪያ ቤት አስታወቀ። በይቅርታ የተለቀቁት እድሜያቸው የገፋ የጤና ችግር ያለባቸው አንድ ሦስተኛውን የእስር ጊዜያቸውን ያጠናቀቁና ሴቶች መሆናቸውንም አመልክቷል። ዝርዝር ዘገባውን ከአስቴር ምስጋናው እንስማ። ጠቅላይ አቃቢ ሕግ መስሪያ ቤቱ የህዝብ ግንኙነት ጉዳዮች ኃላፊ አቶ አለምሸት ምረቴ ዛሬ ለአሜሪካ ድምፅ እንደገለጹት 1244 የህግ ታራሚዎች በይቅርታ ተለቀዋል። ታራሚዎቹ በይቅርታ የተለቀቁት ከሐምሌ 21 2012 ዓ ም ጀምሮ ነው። ይቅርታ የተደረገላቸውም በመደበኛው የይቅርታ አዋጅ ቁጥር 136 ህዝባር 998 መሰረትና በልዩ የይቅርታ ቦርድ ጉዳያቸው ተጣርቶ የቀረቡ ናቸው። የድሉ ተጠቃሚ የሆኑት ብለዋል። በይቅርታ የተለቀቁት እድሜያቸው የገፉ፣ የጤና ችግር ያለባቸው፣ አንድ ሶስተኛውን እስር ጊዜያቸውን ያጠናቀቁና የባህሪ ለውጥ ያመጡ ይገኙበታል። በይቅርታ ከተለቀቁት ውስጥ ሀያ ሁለት ሴቶች መሆናቸውንም አመልክተዋል። በሙስና በጠለፋና አስገድዶ መድፈር ወንጀል የተፈረደባቸው በይቅርታው አልተካተቱም። በክልሉ የኮሮና ቫይረስን ለመከላከል በመጋቢት ወር ሁለት ሺ አስራ ሁለት ዓመተ ምህረት መንግስት በልዩ ሁኔታ ባደረገው ይቅርታ ከሰባት ሰባት ሺ የሚበልጡ የሕግ ታራሚዎች እንዲለቀቁ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር